በኦሮሚያ ክልል ባሌ ዞን መዳዋላቡ ወረዳ በዛሬ ዕለት ገበያ ቦታ ላይ በመከላከያ ኃይሎች በተተኮሰ ጥይት ሦስት ሰዎች ሞቱ፣ ሰባቱ ደግሞ ቆሰሉ ሲሉ የአካባቢው ነዋሪዎችና ስሙን መግለጥ ያልፈለገ የወረዳው ባለሥልጣን አስታውቀዋል። በሌላ በኩል በሐረሪ ክልል ስር በሚገኘው ሐማሬሳ መጠለያ ጣቢያ ተጠልለው በሚገኙ የሶማሌ ክልል ተፈናቃዮችና የጸጥታ አካላት መካከል በተፈጠረ ግጭት አራት ግለሰቦች ሲሞቱ አስራ አንድ ሰዎች መቁሰላቸውን የምስራቅ ሐረርጌ ዞን አስተዳዳሪ አስታውቀዋል። በተጨማሪም ከዛሬ ጀምሮ እስከ ረቡዕ ድረስ የሚዘልቀው የንግድ እንቅስቃሴ የማቆም አድማ በተለያዩ የኦሮሚያ ክልል ከተሞች ተግባራዊ መደረግ መጀመሩን ነዋሪዎች ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ በዛሬ ዕለት በባሌ ዞን በመዳ ወላቡ ወረዳ መዳ በተባለች ቀበሌ የገበያ ቦታ ላይ ምክንያቱ ባልታወቀ ሁኔታ በተፈጠረ ግጭት የሶስት ሰው ሕይወት ማለፉን አካባቢው ላይ መኖሩን ይገለጻልን ስሙን እንዳንጠቅስ የጠየቀ ነዋሪ ነግሮናል። ዛሬ ግጭት ነበረ። በህዝብና በታ መካከል ግጭት ነበረ። ሶስት ሰው ሞቶ ሰባት ሰው ቆስሏል። ምንድን ነው የግጭቱ መነሻ? ምንም ምክንያት የለም። ትላንት ልጆቹ ውሃ ምናምን እየተታጠቡ መከላከያ መጥቶ ለምን እዚህ ላይ ትታጠባላችሁ ምናምን ብሎ በዛው ደበደቡት። ትላንት ማለት ነው። ከዛ ወስዶ ወደ አስራ ሁለት ልጆች ማለት ነው። ከነሱ ካምፕ ወስዶ እዛ ቀጠቀጡ፣ ጸጉራቸውን በታርቡት ማለት ነው። ሌሎቹ የቆሰሉ አሉ። ከዛ ውጪ ዛሬ የተከሰተ ደግሞ ስር ሰው ተመታ። እንዲሁ ገበያ ነበረ፣ እዛ መዳ የምትባለች ከበላይ ያለምንም ምክንያት ተገባይ ያለው እንትን ገዝቶ ሁለት ሴቶች እንደውም ብ ሰጡ ነበረ እዛው በጥይት ተመጥቶ ወዳው ሞቱ። ወዳ እዛው ሞቱ። አንድ ልጅ እዛ ሞተ። አንዷ ደግሞ ሴቲዋ መንገድ ላይ ነው የሞተችው። አንዱ መደበላ ሆስፒታል ነው የሞተችው። የሟቾቹ ማንነት አለ እንደው ካለህ ማን ማን ይባላሉ? ስማቸውን ካወቀው አካባቢው ላይ ነዋሪ ናቸው። አርቦሊ አሊ ሰላድ ነው የምትባለች አርባ አምስት ኤድሜዋ ስ አርባ አምስት ነች። የስምንት ልጆች እናት ናት። አንዷ ደግሞ ጀዋራ ነው የምትባለች ጀዋራ ሺ አደም መካነታ እድሜው አርባ የሰባት ልጆች እናት ናት። አንዱ ይሳን ደግሞ ወንድ ነው ጠይብ መሀመድ ተካሻ ነው የሚባለው አስራ አራት አመት ነው። አንዱ እዛ ነው የሞተው። አንዱ ደግሞ መንገድ ላይ ከዛ መዳ የምትባለች ቀበሌ ከመዳ እስከ ሆስፒታሉ ሰላሳ ሶስት ኪሎ ሜትር ነው። ከዛ እስከዚህ እስከምትመጣ አንዱ መንገድ ላይ የሞተች ልጆች እና አንዷ ደግሞ ገብታ ሆስፒታሉን ገብታ እዛ ነው የሞተች ሆስፒታሉ ውስጥ ነው የሞተች። አሁን ምን ይመስላል ያለው ሁኔታ መደወላቡ ወረዳ ብድሬ ህዝቡ በጣም እዛ ሆስፒታል እንትን እያሉ እየለቀሱ ምን እያሉ በቃ እኛ ተስፋ የለንም አባት የለንም እያሉ በጣም የሌለ ነገር ነው የተከሰተው። ገበያ መሀል ነው ይሄ አቤት። ገበያ መሀል የሆነው ገበያ ነው ዛሬ ሰኞ። እዛ መዳም የምትባለች ቀበሌ ገበያ ዛሬ ነው እዛ ነው የምትገባው። በሌላ በኩል በዚሁ አካባቢ ነዋሪ መሆኑን የገለጸልን ሌላ የአይንማኝ ግጭቱ የተፈጠረው በኦሮሚያና በሶማሌ ክልል አዋሳኝ ድንበር ላይ ከብቶችን ውሃ በማጠጣት ምክንያት በተፈጠረ ግጭት መከላከያ በመካከል በመግባቱ ነው ይላል። ሶማሌና ኦሮሞ በክልክል ተቀላቅለው የሚኖሩም አሉ። በሰላም እስከ ዛሬ ያሉ አብሮ እየኖሩ እንደሆነ ማንም ያቃል። በታሪክ እናንተም ልታውቁ ትችላላችሁ። ማንም የሶማሌ ልጆች ላይ ማንም የሶማሌ ተወላጅ ላይ አንዳችም አደጋ ያደረሰና ሊያደርስም ያስበ ሰው የለም ነው። መከላከያዎች ግን ከአንዳንድ ሶማሌዎች የጦር ኃላፊዎች አዛዦች ጋር በመሆን ህዝቡ ላይ ተኩሰው ልጆቹ ላይ ተኩሰው እንደዚህ አይነት አደጋ እያደረሱ ነው ያሉት። አሁንም ያው ልጆቹ ተገርቶ ግማሹ ሆስፒታል ገብቶ ግማሹ ደግሞ ሆስፒታልም ሳያገኝ እዛ ኔትወርክ የሌለበት ቦታ ነው ህዝቡ በቃ ተረባርበው ማን ነው የቆሰለው ማን ነው የሞተው ብለው እርስ በርስ ያው እየተፋለገ ነው ያለው። የመዳ ወላቡ ወረዳ የጸጥታ ኃላፊ መሆናቸው የተነገረን አቶ ማሙዬ በላይነህ የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር፣ አልተሳካልኝም። በሌላ በኩል ስሙንና ማንነቱን እንዳንጠቅስ የጠየቀኝ በወረዳው ውስጥ በኃላፊነት ቦታ ላይ የሚሰራ ግለሰብ በዛሬ ሁለት የተጠቀሱት ሰዎች ህይወት በተኩስ ማለፉንና ሰዎችን መቁሰላቸውን ተናግሯል። በሌላ በኩል በሀረሪ ክልል ስር በሚገኘው ከኢትዮ ኢትዮጵያ ሶማሌ የተፈናቀሉ ሰዎች የሚኖሩበት ሀማሬሳ መጠለያ ካምፕ ተጠልለው በሚገኙ ተፈናቃዮች ላይ በተከፈተ ተኩስ ህይወት ማለፉን የምስራቅ ሀረርጌ ዞን አስተዳዳሪ አቶ ጀማል አህመድ ለአሜሪካ ድምጽ ተናግረዋል። በትናንትናው ዕለት ያው ከኢትዮ ሶማሌ የተፈናቀሉ ሰዎች የሚኖሩበት ካምፕ አካባቢ ከሌላ ቦታ ከመሀል ነገር ይህን ችሎ የሚመጣ መኪና ነበር። መንገድ ላይ እዚያ አካባቢ ሲደርስ ማንነታቸው ያልታወቁ ግለሰቦች መኪናውን ይዞ ወደ ካምበ አካባቢ ያስገባሉ። መግባት የነበረበት መኪና አልነበረም። እሱን ተከትሎ እዛ አካባቢ መኪናውን ለማውጣት በሚደረገው እንትር ግርግር ውስጥ የሰው ህይወት የጠፋበት ሁኔታ ነው ያለው። ምንድን ነው የተፈጠረው ግርግር ሲሉ? መኪናው ወደዛ መግባት አልነበረበትም ሲሉስ ወዴት ነበር መሄድ የነበረበት መኪና መኪና መኪናውን? እና ግን በወቅቱ እዛ አካባቢ አልነበርንም። እኔ ሌላ ቦታ ነበርኩና ለችግር እንግዲህ እዛ አካባቢ የደረሰ መኪና ከመንገድ ወደ ካምፕ ቤተሰቡ በሚኖሩበት ካምፕ አካባቢ በመግባት መግባት የነበረበት ስላልነበረ ከዚያ ለማውጣትም የገባ ጸጥታ ኃይል ነበር። ያንን ለማውጣት እዛ ሲገባ አካባቢ ግርግር ይፈጠራል። አታወጡም ነው ህብረተሰቡ ለእኛ ነው የመጣው የሚል ህብረተሰቡ አያውቅም፣ መረጃ የላቸውም። ሌላ ጊዜ ግን በዛ የሚገቡ መኪኖች ነበሩ፣ ገብቶ የእርዳታ ምናምን የሚያራግፉ ነበሩ። እሱን ለመቀበል የወጡ ህብረተሰብ ከካምፕ አካባቢ የወጡ ነበሩ። ያንን ተከትሎ ለማውጣት በተደረገው እንቅስቃሴ ያው የሰው መጥፋቱን ነው ሌላው ማስረጃ። ዝርዝሩ ከተጣራ በኋላ ከተመረመረ በኋላ አሁን ዝርዝሩን የምንነገር ከሆነ ዝርዝሩ ለመስረጃ ያንን ችግር መርምሮ ለህዱን ለማቅረብ ችግር ስለሚሆንብን ነው። እዚያ አካባቢ ጥልቀት ባለው መልኩ መግባት ያልፈለግ ነው። ኃላፊው በዚህ መካከል መከላከያና ሌላ ልዩ ታጣቂ በተኮሱት ጥይት የአራት ሰዎች ህይወት ማለፉን፣ አስራ አንድ ሰዎች መቁሰላቸውን ተናግረዋል። በሌላ በኩል በቦታው ነበርኩ ያለ የዓይን እማኝ እህል የጫኑት ሰባት መኪኖች ግቢ ውስጥ አስገብተው ለተፈናቃዮቹ የመጣ እርዳታ ካስመሰሉ በኋላ መልሰው እንደገና ሊያወጡት ሲሉ ነው ግጭቱ የተፈጠረው ብሏል። በአሁኑ ሰዓት የቆሰሉት ሰዎች በሐረር ከተማ ጀጉላ እና ህይወት ፋና በተባሉ ሆስፒታሎች እንደሚገኙም ገልጾልናል። በተያያዘ ዜና በዛሬው 2022 በመላው ኦሮሚያ ክልል የተጠራው የመገበያየት ማቆም አድማ በተለያዩ የኦሮሚያ ክልል ከተሞች ተግባራዊ መደረጉን ነው። ይህንኑ ለማረጋገጥ ወደ ተለያዩ ከተሞች ደውለን ነዋሪዎችን ጠይቀን ነበር። የሜኤሷ ነዋሪ ስለ ከተማቸው ተከታዩን ብላናለች። አልተከፈተም። በቃ ዛሬ ቀኑን ሙሉ ሁሉም ሱቅ ነው በሙሉ ሁሉም ገበያ ነው የገበያ ቦታ ነው የተዘጋው፣ ሁሉም ቦታ ነው የተዘጋው። መንገዶችም ዝግናው በቃ የሆነ ሁለት ተሳይ በማለት ማለት ነው። ታጅበው ቶክስ ምናምን ነበረ የተደበደቡና የታሰሩ ልጆች አሉ። በባሌ ዞን ጊንር ከተማ ነዋሪም በከተማቸው የተከሰተውን ያስረዳሉ። ከተማ ግን ትንሽ ግርግር አንስቶ ነበር የኦሮሞ ሕዝብ ግማሽ እየታሰረ ግማሽ እየተለቀቀ፣ ከተለቀቀ እኩል መለቀቅ አለበት የሚለው ነገር ነው አሉ ያነሱት። ከዛ በኋላ ወደ ፌዴራሉ በየቦታው ተበተነው አረጋጉት። መንገድም ገበያው ነበር ወዲና ወዲህ መዘጋጋት ነበር። ገበያ ወዲ ወዲህ እንዳይሄዱት ገበያ ነበር አካባቢ ላይ ዛሬ ገበያው በቃ ሰው እንዳሄደው መኪናም ተዘጋው። ይሄ ደም አልተመለሰም ከዚህም የወጣ የለም። መኪና መንገድ ላይ ደግሞ በየገጠሩ ደግሞ መኪና እንዳያልፈው ድንጋይ መዘጋጋት ምናምን አለ። በሐሮማያ ዩኒቨርሲቲ በተማሪዎች እና በታጣቂዎች መካከል ግጭት መፈጠሩንም አንድ ተማሪ ገልጾልናል። በተጨማሪም በነቀምቴ፣ በደንቤ ዶሎ፣ በሻምቡ፣ በምዕራብ አርሲ፣ በምዕራብ ሐረርጌ፣ በአምቦ እና በሌሎች ከተሞችም የገበያ ማቆም አድማው ተግባራዊ መደረጉን ነዋሪዎች ይናገራሉ ምክንያቱ ደግሞ በእስር ላይ የሚገኙ ሁሉም የፖለቲካና የህሊና እስረኞች ይፈቱ የሚል ነው ብለውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።